ሽልማቱ የተሰጠው ትናንት ነበር። ትህትናን የተላበሱት ካቶሊካዊ ጳጳስ ዲዮዶኔ ናዛፓሊንጋና ኢማም ኮቢኔ ላያማ ለቃለ መጠይቁ በእርጩማዎች ላይ ነው የተቀመጡት። ሊቀ ጳጳስ ናዛፓሊንጋ ሽልማቱን የተቀበሉት በሰላም በእርቅና አብሮ በመኖር በሚያምኑ ወገኖቻቸው ስም መሆኑን ተናግረዋል። ታላቅ ቀን ነው። የማዕከላዊ አፍሪቃ ሪፑብሊክ ወንዶችና ሴቶች በሀገሪቱ ሰላም እንዲሰፍን በጠንካራ ፍላጎት ተንቀሳቅሰዋል፣ ከፍተኛ ጥረት አድርገዋል። ዛሬ ደግሞ በዓለማችን አኸን ውስጥ ለዚህ ጥረት እውቅና በመስጠት እኛን የሸለመ ቡድናል። እናም ለሁሉም የሰብአዊ እርዳታ ድርጅቶች በሰላምና በእርቅና በሰላም አብሮ በመኖር ለሚያምኑ ማዕከላዊ አፍሪቃውያን በሙሉ መታሰቢያ ይሆንልን ሽልማቱ በተጨማሪም ከኛ ቀድመው በሞት ለተለዩ ንጹሐን መታሰቢያም ይሆንልን። ደማቸው አዲስቱን ማዕከላዊት አፍሪቃ ሪፐብሊክ ለመውለድ ዘር ይሆናል ብለን እናስባለን። ኢማም ላያማም እሳቸው ያሉትን በአዎንታ በማጠናከር የሰላም ሽልማቱ የሚያበረታታና ማዕከላዊ አፍሪቃ ሪፐብሊክ ውስጥ የእርስ በርስ ጦርነትን የሚያቀጣጥሉ እንዳሉ ሁሉ ለሰላምም የሚደክሙ እንደሚገኙ ያመለክታል ብለዋል። ሃይማኖትም የግጭት መንስኤ ሳይሆን ተከባብሮ የመኖሪያ ስልት መሆኑ መታወቅ እንደሚኖርበትም ገልጸዋል። ማዕከላዊ አፍሪካ ሪፐብሊክ ብቻ ሳይሆን መላው ዓለም ሃይማኖት የኖረው ሊያስተባብረን መሆኑን ለማየት እንፈልጋለን። ሪሊጅን፣ ሃይማኖት የሚለው የእንግሊዝኛ ቃል ከላቲኑ ሬሊጋሬ ማለትም መተሳሰር ከሚለው የተገኘ ቃል ነው። እኛም ሰዎችን ከፈጣሪያቸው ማስተሳሰር አላማና ግባችን ነው። ይህን ግብ ማጣት አንሻል ለዚህም እኛ ራሳችን ተባብረን በጓደኝነት ምግብ፣ ሀሳቦችና ፕሮጀክቶችን መጋራት የጀመር ነው። እናም አሁን ሌሎችም ከሌሎች ሰዎች ጋር ግንኙነት እንዲመሰረቱ ጥሪ እናቀርባለን። ለዘንድሮ የአኸን የሰላም ሽልማት ሁለቱን የሃይማኖት አባቶች በእጩነት ያቀረቡት ሌላ ፋናህመም እነሱ ላይ የሚታየውን ተስፋ የተጋሩ ይመስላል። ፋናክመ ሊቀ ጳጳስ ናዛፓሊንጋን ለአመታት ያውቋቸዋል። በጎርጎሮሳዊ 2012 ዓ ምት ማዕከላዊ አፍሪካ ሪፐብሊክ ውስጥ አማጽያን ስልጣን በያዙ ማግስት የተነሳው ሃይማኖታዊ ግጭት በሁለት ቡድኖች መካከል ተባብሶ ታይቷል። በብዛት ሙስሊሞች የተሰባሰቡበት ሴሌካ የተሰኘው ቡድንና ጸረ ባላካ የተባለውና ክርስቲያኖች የሚበዙበት ቡድን አሰቃቂውን መገዳደል ሲፈጽሙም አፍሪካውያኑ ጓደኞቻቸው ያደረጉትን ለማድነቅ ተገደዋል። በመቶዎችና ሺዎች የሚገመቱ የሀገሪቱ ዜጎች ከዚህ ካስከፊ አመጽና ጥቃት ሽሽት ተሰደዋል። ሌይላ ፋናህመ ስለ ሁለቱ የሃይማኖት አባቶች ጓደኝነት ሲናገሩ አድናቆታቸውን መሸሸግ ይከብዳቸዋል። በጋራ ያከናወኑትን አርአያነት ያለው ተግባርም ሌሎች ሊከተሉት ይገባል የሚል ጽኑ እምነት አላቸው። ለአባላት ጉባኤው እነሱን እንዲመርጥ ሀሳብ ብቻ ነው ያቀረብኩት። ለእኔ አስፈላጊው ነገር አንድ ነው። እሱም ጀርመን ትኩረቷን አፍሪቃ ላይ እንድታደርግ። በ2012 ማለቂያ ላይ ቀውሶ ሲከሰት ሊቀጳጳሱ ለኢማሙና ቤተሰቦቻቸው እንዲሁም ለሌሎች 10 ሺህ ለሚሆኑ የሀገር ውስጥ ተፈናቃዮች እሳቸው በሚገኙበት ስፍራ መጠጊያና መጠለያ መስጠታቸውን በ ምስክርነት አቅርቢያለሁ እውነታው ደግሞ ከግድያና ጭፍጨፋ ያዳነ ከለላ ነው። ከዚህም የላቀ ጓደኝነትና የጋራ ቁርኝት ተፈጥሯል። ይህ ለእኔ ወደር የሌለው ምሳሌና ሰዎችን የሚያስተሳስር አርአያ ነው። ከእነሱ ሌላ ትናንት ሶስት አፍሪካውያን ወጣቶችም የአኸንን የሰላም ሽልማት ተቀብለዋል። ወጣቶቹ ከሰሃራ በስተደቡብ ከሚገኙ የተለያዩ ሀገራት ለመጡ ህገወጥ ስደተኞች ሞሮኮ ውስጥ በሰብአዊነት ያደረጉት ድጋፍና እርዳታ ለዚህ አብቅቷቸዋል። ተሰዳጆቹ ሞሮኮ ውስጥ ለዘረኝነት ጥቃት የተጋለጡ ናቸው። እነሱም ብቻ ሳይሆኑ በህጋዊነት እዚያ የሚኖሩ ከሰሃራ በስተደቡብ ከሚገኙ ሀገራት የመጡ አፍሪቃውያንም የፖሊስ ጥቃት ጭምር ይደርስባቸዋል። በእነሱ እምነትም ስደተኞችን እንዲማድረጉ ከሰብአዊነት የወጣ ነው።